የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ከጠዋቱ አራት ሰዓት ጀምሮ በመቀለ ማዘጋጃ ቤት ከነዋሪዎች ጋር ባደረገው ውይይት ፓርቲው የፖለቲካ ፕሮግራሙን አስተዋውቋል። ከተሰብሳቢው ጥያቄዎችና አስተያየቶች ተሰንዘሩበታል። ኢዜማ ተብሎ በተቋቋሙ ፓርቲ ላይ ያሉት አመራሮች በፕሪንሲፕል ደረጃ ራሳቸው ያቋቋሙትና በቅርብ ጊዜ ጫገር ሄዶ በሚመሩት የተለያዩ መድረኮች ላይ ኢሳት ራሳቸው እንዳቋቋሙት እንደመሩት ሲናገሩበት ነበር እና አሁን እነዚህ ሰዎች ኢሳት ዘጠና አምስት ለአምስት ሚሊዮን የተናገረውን ነገር ይቅርታ ሳይጠይቁ እነሱ የሚመርጡ ፓርት ትግራይ ላይ መጥቶ ለምርጫ ፕሮግራሙ እና ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ሕዝብ ይቀብና ብላቸው አስባቸው ነው ወይስ ንቀት አያሳይም? የኢዜማ አስተሳሰብ እና አመለካከት ያልሆነ ለምሳሌ ሕገ መንግስቱን መቀየር አለበት የሚል እንደሆነ ነው በሚዲያ ስከታተልና ስሰማ የነበረው አሁን ግን ማሻሻል የሚል ይሄኛውን አንድ ያልሆነ ነገር ይዘን ከምንቀር ትክክለኛውን ይዘን ብመጣ የተሻለ ይመስለኛል። ጄኖሳይድ በእኛ በትግራዋይ ለነጻነት በሞት ነው ትግራዋይ ሲታወጭ ለምን አልተቃወሙ? ኢዜማ በመቀለ ህዝባዊ ውይይት ሲያካሄድ ይህ ለመጀመሪያ ጊዜ ነው። የኢዜማ ምክትል መሪ አቶ አንዱአለም አራጌ ፓርቲያቸው በመቀለ ህዝባዊ ስብሰባ ለማካሄድ ከወራት በፊት ጀምሮ እንቅስቃሴ ሲያደርግ መቆየቱ በመጥቀስ በሂደቱ ላይ የክልል መንግስትና የጸጥታ አካላት ያደረጉላቸው ድጋፍ ጠቅሰዋል። መጀመሪያ ላይ የቢሮክራሲ ቻሌንጅ ገጥሞን ነበር በኋላ ላይ ግን ከክልሉ መስተዳድር ጋር ተነጋግረን ጥሩ ትብብር ተደርጎልናል። ሌሎችም ቢሮዎች በተዋረድ ያሉት ጥሩ ትብብር አድርገውልን ከተፈቀደ በኋላ ልናደርግ ስንል በአጋጣሚ ከጀኔራሎቹ ቀብር ጋር ተገጣጠመ። በዛ ሁላችንም ሀዘን ላይ በነበርንበት ጊዜ ስብሰባ አድርጎ ፖለቲካ ማውራት ከባህላችንም ከሞራላችንም አንጻር የሚያስሄድ አይደለም በዛ ምክንያት እኛ ሰረዝ ነው አሁን ድጋሚ ጠየቅን ድጋሚ ስንጠይቅ ግን ምንም ችግር አልገጠመንም ለትግራይ መምጣት ሀገራችን የሀገራችን አንዱ ክፍል እንዳልሆነ ሀገራችን እንዳልሆነ ልክ ወደ ችግር ውስጥ እንደምንገባ የሚል ብዙ ውትወታ ነበር አንዳንዶቹ ምክንያት ደግሞ ምክንያትም ይኖራቸዋል ሊሰጉ ይችላሉ ግን ሀገራችን ስለሆነ ግን ያንን ሰብረን መምጣት ነበረብን። ስንመጣ መሬት ላይ ያገኘ ነው ነገር የህዝቡ ጨዋነት ድሮም የምንጠብቀው ነው። የትግራይን ህዝብ ሁልጊዜም ተጠራጥረን አናቅም። ከልብ ሁልጊዜ የምንለው ነው። በተጨማሪም አቶ አንዷ ለማድራጌ በስብስባው የተለያዩ ሀሳቦች መንጸባረቃቸው ጠቅሰዋል። ውይይት ላይ እንግዲህ ያው ውግዘትና ዘለፋ የበዛባቸው ጥያቄዎች በተለይ በመጀመሪያው ዙር አስተናግደናል። የምንጠብቀው ነው። ምክንያቱም ለአመታት የተሰራ የመላየት ፖለቲካ አለ። ያ የመላየት ፖለቲካ በትግራይ ክልል ብቻ ሳይሆን በየክልሉ ግንብ ሰርቶ የመላየት ግንብ ሰርቶ ችግር ላይ ነች ያገለላቸው ሀገሪቱ ያንን ነጸብራቅ የመቁሰል ስሜት የመገፋት ስሜት ሁሉም ቦታ በሄድን ቁጥር ስንደበደብ የደረሳችሁልን መቼ ዞራችሁ አያችሁን መቼ ናላችሁ ሚል ጥያቄ ሁሉም ቦታ ነው። ያም እዚህ ገጥሞናል። ይሄ ግን ጥሩ ነው። እንደ የመጀመሪያ ዙር ነው ይሄ ስሜቱ መውጣቱ በራሱ ሂሊንግ ፕሮሰስ ነው ብለን እናምናለን። እያገገምን እንሄዳለን። በሚቀጥሉት ዙሮች ውይይቶች እንደገና ሰፊ መተዋወቅ፣ ሰፊ መግባባትና እኛ አሁን ለመስማት ነው የሞከርነው። በሌላ ጊዜ ግን መነገር ያለበትን ነገር ሁሉ በደንብ እንናገራለን። ስለ ህወሓትም ብዙ የተነሳ ብዙ የሚያሞካሹ ነገሮች አሉ ከኛ አንጻር እንደዛ አይደለም የምናየው። ብዙ ዋጋ ተከፍለዋል። ብዙ ዋጋ ከፍለናል። የትግራይን ህዝብ ግን ፍጹም ጥያቄ ውስጥ ምንከት አይደለንም። ልዩነቶች ይኖራሉ። ልዩነቶችን እንወያይባቸዋለን፣ እንመክርባቸዋለን። የተሻለ ዘመን እንዲመጣ ቁጭ ብለን እንመክራለን። እስካሁን ድረስ ኢዜማ በትግራይ ሰባት ወረዳዎች ተደራጅቶ እየተንቀሳቀሰ መሆኑ የተጠቀሰ ሲሆን በቀጣይም ወደ ሁሉም ለመድረስ እንዲሁም በመቀለ ጽህፈት ቤት ለመክፈት እንደሚሰራ አስታውቋል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ።